ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 204 ላይ በተጨማሪም በፌስቡክ ላይቭ በቀጥታ የሚተላለፍላችሁ ስርጭት ጀመረ። መከላከያ ሰራዊታችን፣ ፌደራል ፖሊስ በዚህ ወሳኝ ጊዜ ባንዲራውንና ሀገሩን አስቀድሞ በዘር ሊከፋፍሉን እና እቺን ታላቅ ሀገር ሊበትሉ የሚያስቡ ሰዎች ከነ እኩ ያሳባቸው ጥቃታቸውን የምንከላከልና ኢትዮጵያን የምናስከትል እንጂ በተፈጠረብን ትንኮሳ በከፈልነው አሳዛኝ ናስከት መስዋዕትነት ሸብረክ የማንል መሆኑን ዳግም ጀግነት እንዲያረጋግጥ ቶሎ ማስተላለፍ እፈልጋለሁ። ጠቅላይ ሚኒስትር አብይ አህመድ ናቸው፣ ለጦር ሰራዊቱ ካስተላለፉት መልእክት የተቀነጨበ ነው። የመከላከያ ሚኒስትሩም ተናግረዋል። ከባድ ፈተና ውስጥ ወድቀናል። ነገር ግን ከተባበረ፣ ከተደማመጠ፣ ከምንም በላይ አገርንና አገርን ካየ ይህንን ወደ እድል መቀየር ግን እንችላለን። ያ ላይ ከአሁን ቀደም ያላየነው ፈተና አይደለም። ሲገጥሙን የነበሩ ነገር ግን በቁርጠኝነት በትዕግስት ስንወጣ ስናልፋቸው የነበሩ በርካታ ፈተናዎች ነበሩ። አሁንም ቢሆን ፈተና ገጥሞናል። ፈተናን ደግሞ በመጋፈጥና በመስራት በመተባበር ማለት መታለፍ እንደሚችል ምንም ጥርጥር የለው። አቶ ለማ መገርሳ ናቸው። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በአማራ ክልላዊ መንግሥት አመራር አባላትና በመከላከያ ሰራዊቱ ጠቅላይ ኤታ ማዦር ሹም ላይ የተፈጸሙትን ግድያዎች አውግዘዋል። በሀገራችን የተፈጸመው ይህ አይነቱ የጥፋት ድርጊትና ሽካኔ ጭካኔ ተግባር ከሃይማኖት ውጭና ከሰብአዊነትም የራቀ ተግባር ከመሆኑም በላይ እንደ አገር አለመረጋጋትና የሰላም ጦስን እንደሚፈጥር ያደርጋል። ስለሆነም ተግባሩ በአጽንኦት እናወጋለን። በባህር ዳርና በአዲስ አበባ የትናንት ምሽት ሁኔታዎችና በዛሬ ውሎ ላይ ከተለያዩ አካባቢዎች ዘገባዎችን ይዘናል። እሁድ ሰኔ 16 2011 ዓመተ ምህረት ጤና ይስጥልኝ ክቡራትና ክቡራን አድማጮች። ከምሽቱ ዝግጅት ጋር የማስተናግዳችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና አዲሱ አበባ ያሰማናል። ትናንት በባሕር ዳር ከተማ በሚገኘው የአማራ ክልል ርዕሰ መስተዳድር ቢሮ በነበረው የመፈንቅለ መንግሥት ሙከራ በተካሄደ ተኩስ ርዕሰ መስተዳድሩን ዶክተር አምባቸው መኮንንና የርዕሰ መስተዳድሩ የአደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴ መገደላቸው ተረጋግጧል። የክልሉ ጠቅላይ አቃቢ ሕግ አቶ ምግባሩ ከበደ በጥይት ቆስለው ሕክምና እየተደረገላቸው መሆኑን የደረሰን ዜና የሚያመለክተው በባህርዳር ከተማ መፈንቅለ መንግስት የሞከሩ ጸጥታ አስከባሪዎች ከከፈቱት ተኩስ የተረፉት አቶ ላቀ አያሌው በዶክተር አምባቸው ይመራ የነበረውን የአማራ ብሔራዊ ክልላዊ መንግስትን በጊዜያዊነት እንዲመሩ ተሹመዋል። በአማራ ክልል ከተደረገው የመፈንቅለ መንግሥት ሙከራ ትይዩ እስካሁን አራት ከፍተኛ የመንግሥት ባለሥልጣናት የተገደሉ ሲሆን፣ የአገሪቱ ጦር ኃይሎች ኤታ ማዦር ሹም ጀነራል ሰዓረ መኮንን የተገደሉት በጠባቂያቸው መሆኑን የጠቅላይ ሚኒስትር ቢሮ በሰጠው መግለጫ አስታውቋል። ከጥቃቱ የተረፉትና በዶክተር አምባቸው ምትክ ክልሉን የማስተዳደር ኃላፊነት በጊዜያዊነት የተጣለባቸው አቶ ላቀ በፈንቅለ መንግሥት የሞከሩት አብዛኛዎቹ ተይዘዋል፣ በተኩስ ልውውጡ ሕይወታቸው ያለፈማል ሲሉ ለአማራ ክልል ቴሌቪዥን ጣቢያ ተናግረዋል። ካለፈው የካቲት 2011 ጀምሮ ክልሉን በምክትል አስተዳዳሪነት ሲያገለግሉ የነበሩት አቶ ላቀ የዞን የወረዳና በየደረጃው ያሉ አመራሮች ሕብረተሰቡን እያረጋጉና ተመሳሳይ ድርጊቶች ዳግም እንዳይፈጸሙ እያደረግን ነው ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ትናንት ከኩለ ሌሊት በኋላ በብሔራዊ ቴሌቪዥን ቀርበው በሰጡት መግለጫ የአማራ ክልል ባለሥልጣናት የተገደሉትና የቆሰሉት በስብሰባ ላይ እያሉ እንደነበር መናገራቸው አይዘነጋም። የጀኔራል ሰዓረ መኮንንና የሜጀር ጄኔራል ገዛኢ አበራን ሞት ተከትሎ የህዝባዊ ወያኔ ሀርነት ትግራይ ህወሀት ከፍተኛ አመራሮች ዛሬ ንጋት ለስብሰባ ተቀምጠው እንደነበር ተዘግቧል። ስብሰባውን ያካሄዱት የህወሀት ሥራ አስፈጻሚ ኮሚቴ አባላት ናቸው። የህወሀት ሊቀመንበርና የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል መግለጫ ሰጥተዋል። ሪፖርት ወደ ኋላ ላይ ይኖረናል። በትናንትና ዕለት በአማራ ክልል ከተደረገው የመፈንቅለ መንግስት ሙከራና ግድያ ጀርባ አሉ ተብለው የተጠረጠሩት ብርጌዴር ጀኔራል አሳምነው ጽጌ ያሉበት እንደማይታወቅ የክልሉ የሰላም ግንባታና ህዝብ ደህንነት ምክትል ቢሮ ኃላፊ አቶ ገድቤ ኃይሌ ለቢቢሲ መናገራቸው ተሰምቷል። በትናንትና ዕለት የአማራ ክልል ርዕሰ መስተዳድርን ጨምሮ ከፍተኛ አመራሮች ግምገማ እያካሄዱ ባሉበት ወቅት ብርጌዴር ጄኔራል አሳምነው በልዩ ኃይሎች ታጅበው እንደመጡና ተኩስ እንደከፈቱ ከዚያም አመራሮቹ ላይ በተተኮሰ ጥይት ሦስቱ እንደተመቱ አቶ ገድቤ ተናግረዋል። ጥቃቱ ያልተጠበቀ ነው የሚሉት አቶ ገድቤ በወቅቱም የክልሉ ጸጥታ ኃይል አካባቢውን ለመቆጣጠር ባደረጉት ጥረት ብርጌዴር ጀኔራል አሳምነው እንዳመለጡ ገልጠው ጠባቂያቸው ግን በቁጥጥር ስር ውሏል። እስካሁን ባለው ሁኔታ የሟቾች ቁጥር በውል እንደማይታወቅም ነው የተገለጠው። ይህ በእንዲህ እንዳለ ቀደም ሲል እንዳደምጥ ነው የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ትናንት ምሽት በአማራ ክልላዊ መንግስት አመራር አባላትና በአገሪቱ የመከላከያ ሰራዊት ኤታ ማጆር ሹም ላይ የተፈጸመው እንግድያ በብርቱ አውግዘዋል። በተያያዘ ዜና አዲስ አበባ የሚገኘው የአሜሪካ ኤምባሲ በበኩሉ ትናንት ባህር ዳር ውስጥ የተፈጸመው ጥቃት አሳዛኝና አስደንጋጭ መሆኑን አስታውቋል። በሟቾቹ ላይ የተፈጸመው ጥቃት በአገሪቱና በተቋማቱ ላይ እንደተፈጸመ የሚቆጠር ነው ብሏል ኤምባሲው። ኢትዮጵያ በምታካሄደው ፖለቲካዊና ኢኮኖሚያዊ ለውጥ ለምትፈልገው እርዳታ ሁሉ ዩናይትድ ስቴትስ በተጠንቀቅ ላይ መሆኗንም ኤምባሲው ዛሬ እሁድ ባወጣው መግለጫ አመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ኢራን በዩናይትድ ስቴትስ ውስጥ ሰው አልባ አውሮፕላን ላይ ለደረሰችው ጥቃት ፕሬዚዳንት ዶናልድ ትራምፕ መጨረሻ ደቂቃ ላይ ወታደራዊ የአጽፋ እርምጃ እንዳይወሰድ መወሰናቸውን እንደ ድክመት ልትቆጥረው እንደማይገባ ዩናይትድ ስቴትስ አስጠነቀቀች። የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ጆን ቦልተን ኢየሩሳሌም ውስጥ ከጠቅላይ ሚኒስትር ቤንጃሚን ናታኛሁ ጋር ከመገናኘታቸው አስቀድሞ እንደተናገሩት ኢራንም ሆነች ሌሎች ጠላቶቻችን የዩናይትድ ስቴትስን ትዕግስትና አስተዋይነት በተሳሳተ መንገድ ሊረዱት አይገባም። ማንም ቢሆን ለኢራን የአዳኝነት ፈቃድ የሰጣት የለም። የእኛም የታጠቀ ጦር ኃይል በተጠንቀቅ ላይ መሆኑ ሊጤን ይገባል ሲሉም ቦልተን አክለው ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ እሁድ በተናገሩት ቃል ህጋዊ የመኖሪያ ፈቃድ የሌላቸውን ከመጠረዛችን አስቀድሞ የአገሪቱን የኢሚግሬሽን ህግ በተመለከተ ዲሞክራቶች ለሚያደርጉት ማሻሻያ የመጨረሻ ዕድል እንደሚሰጡ አስታወቁ። ህጉን በተመለከተ ፕሬዚዳንት ትራምፕ ምን ለማድረግ ወይም ምን ለመወሰን እንዳቀዱ ግልጽ አላረጉም። ብቻ ግን የእርሳቸውን ጥብቅ የኢሚግሬሽን ህግ የሚቃወሙ የምክር ቤት አባላት ይበጃል የሚሉትን የበኩላቸውን ማሻሻ እንዲያቀርቡ ጥሪ አሰምተዋል። ገዢው የሙሪቴንያ ፓርቲ ተወዳዳሪ መሐመድ ኦልድ ጋዝዋኒ የአገሪቱን ፕሬዝዳንታዊ ምርጫ በከፍተኛ ብልጫ ማሸነፋቸውን ብሔራዊው የምርጫ ኮሚሽን አስታወቀ። የ62 ዓመቱ አንድነት ፓርቲ ተወዳዳሪና የቀድሞ መከላከያ ሚኒስትር ጋዙሃኒ ያሸነፉት ከተሰጠው ድምፅ 51 ነጥብ 1 ከመቶ በማግኘት እንደሆነም ብሔራዊ የምርጫ ኮሚሽን ይፋ ባደረገው ድረገጹ ላይ አመልክቷል። ለአምስት ዓመት የሚዘልቀውን የሥልጣን ዘመን ሁለቴ በመምራት የቆዩት ፕሬዚዳንቱ መሐመድ ኦልድ አብድል አዚዝ በሕገ መንግሥቱ በተደነገገው መሠረት ሥልጣናቸውን ያስረክባሉ። የቅዳሜው ምርጫ የትላንቱ ማለት ነው፣ በአገሪቱ የመጀመሪያ ዲሞክራሲያዊ ምርጫ ተደርጎ እንደተቆጠረም ታውቋል። በመጨረሻም ህንድ ውስጥ ከቅርብ ጊዜ ወዲህ የሃይማኖት ነጻነት እየታፈነ ነው ስትል ዩናይትድ ስቴትስ ይፋ ያደረገችውን ዘገባ ህንድ ውድቅ አደረገች። ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባወጣው አርብ ዕለት ዓለም አቀፍ የሃይማኖት ነጻነት ዘገባ ላይ ነው ይህን የሰፈረው። ማንም የውጭ መንግስት የአገራችን ሬከርድ የመተቸት መብት የለውም ሲል የህንድ ውጭ ጉዳይ ሚኒስቴር ይፋ ባደረገው መግለጫ አስታውቋል። ህንድ ለረጅም ዘመናት የዘለቀ ሰፊ የመቻቻል ዲሞክራሲያዊ ባህል ያላት አገር መሆኗ የታወቀ ነው ሲልም መግለጫው አክሏል። አድማጮች፣ ለሰዓቱ ያለው የዓለም ዜና በዚሁ አበቃ። አመሰግናለሁ። አዲሱ ለዜናዎቹ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርትዝ እንዲሁም በናይልሳት ቪኦኤ 24 ላይ በፌስቡክም አት ቪኦኤ አምሐሪክ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 16 2011 ዓ ም ምሽት ፕሮግራም ነው። ሁለት አቅጣጫ የያዘ ጥቃት ነው። አንደኛው ኢትዮጵያዊነት ላይ ጀነራል ሰዓረን በሚመለከት፣ ሁለተኛው ዶክተር አምባቸውን በሚመለከት ማዕከላዊነት ላይ የተቃጣ ጥቃት ነው የተካሄደው ስለዚህ እና ሁለት መስመር የያዘ ህዝቡም ያዘነው ለዚህ ነው። የአዲስ አበባ ዩኒቨርሲቲው የፍልስፍና መምህር ዶክተር ዳኛቸው አሰፋ ናቸው የሰማችኋቸውም እዚህ ችግር የአደጋ ክስተት የበለጠ ኢትዮጵያዊነትን አጠናክሮ መሄድ መቻል አለበት። እዬ ነው ገምተው እነዚህ ሰዎች የተሰዉት ዝም ብሎ እንደ ተራ ጉዳይ መታለፍ ያለበት አይደለም ይሄኛው። ከዚህ ምን እንማራለን ከዚህ ውጭ እንዳይደገም የሚለው ተጠናክሮ መቀጠል ያለበት ነው። እኚህ ደግሞ አቶ ክቡር ገና ናቸው። የትናንቱን የከፍተኛ ባለሥልጣናት ግድያ ምንነት፣ አንድምታና የሀገሪቱን ቀጣይ አቅጣጫ በሚመረምር የትንታኔ ውይይት ሰሟቸዋላችሁ በዚህ ምሽት አሁን ወደ መጀመሪያው ዘገባ እንዝለቅ። የትናንት ምሽቱን የባሕር ዳርና የአዲስ አበባ ሁኔታ የዛሬንም ውሎ የሚመለከቱ ዘገባዎች ናቸው ለምሽቱ የያዝናቸው። ሙሉን አዲስ አበባ፣ ባሕር ዳር፣ መቀሌ፣ ሐዋሳ ላይ ሪፖርተሮቻችን ሥራ ላይ ውለዋል። በቅድሚያ ወደ አዲስ አበባ ልውሰዳችሁ። እስክንድር ፍሬው አየር ላይ ነው። ትናንት በባህር ዳር ከተማ በተካሄደ የመፈንቅለ መንግስት ሙከራ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንንና የአደረጃጀት አማካሪያቸው አቶ እዘዝ ዋሴ መገደላቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የክልሉ ጠቅላይ አቃቤ ሕግ አቶ ምግባሩ ከበደም በዚሁ ጥቃት በመቁሰላቸው ሆስፒታል እንደሚገኙ ገልጿል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጄኔራል ፀአረ መኮንንም በጠባቂያቸው መገደላቸውን የጠቅላይ ሚኒስትር ጽፈት ቤት ዛሬ ጠዋት በሰጠው መግለጫ አስታውቋል። በጥሮታ ላይ የነበሩት ሜጀር ጄኔራል ገዛኢ አበራም በዚሁ ጥቃት መገደላቸውን ጠቁሟል። ዛሬ ጠዋት በጠቅላይ ሚኒስትር ጽህፈት ቤት መግለጫውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው። የአማራ ክልልን በተመለከተ አሁን ባለው ሁኔታ የክልሉ ምክትል ለተዳሮች አዳት በህገ መንግስታዊ መሰረት ክልልን በመምራት አዳታ የሰጡ የክልሉ መንግስት ይገኛል። ይህንን ወስደን በአጠቃላይ ጉዳይዩ የምንመለከተው በአማራ ክልል ብቻ ተወስኖ የሚቀር ሳይሆን ሀገራችንን እና ሌሎችንም ክልሎች ተሻጋሪ በሆነ ሁኔታ አደጋ ላይ ለመጣልና ድብድብ የአገሪቱን ህዝቦች ወደ ቀውስ ለማስገባት የታለመና የታሰበ ጉዳይ መሆኑ በውል መረዳት ይገባል። ይህንን በመረዳት የአገሪቱ መንግስት የክልል መንግስታት በተደራጀና በተናበበ ሁኔታ እንቅስቃሴ እያደረጉ ይገኛል። ሁሉም ነገር በቁጥጥር ስር ይውላል። የባንኮችን በተመለከተ በአማራ ብሔራዊ ክልላዊ መንግስት የፕሮቶኮሉ በሚፈቅደው ደረጃ የቀብር አስፈጻሚ ኮሚቴ ተዋቷል። በሀገር ደረጃም በወታደራዊ ስነስርዓት ጀነራሉን ለመሸኘት እንደዚሁ የወታደራዊ ስነስርዓት ማዕከል አድርጎ የሚሰጠ በመሆኑ ኮሚቴ ተዋቷል። በአማራ ክልል የተካሄደውን የመፈንቅለ መንግስት ሙከራ የመሩት የክልሉ የሰላምና ደህንነት ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጥጌ ናቸው ሲሉም ነው የፕሬስ ኃላፊው የተናገሩት በጀኔራሉ የሚመራው ይሄው ቡድን ስብሰባ ላይ በነበሩት የክልሉ አመራሮች ላይ በወሰደው እርምጃም ነው የሞትና የመቁሰል አደጋ መድረሱን የገለጹት። በአዲስ አበባ የተፈጸመው ግድያ ከባህር ዳሩ ትይዩ በተደራጀና በተናበበ ሁኔታ የተፈጸመ መሆኑንም አብራርተዋል። ሀገሪቱንና በተለይም ደግሞ አማራ ክልልን የጦርነት አውድማ ለማድረግ የተዘጋጀ እቅድ ነበር ብለዋል። አቶ ንጉሱ በአማራ ክልል ሙከራውን ካደረጉትና ጥቃት ከፈጸሙት አብዛኛዎቹ በቁጥጥር ስር ውለዋል። ቀሪዎቹም እየታደኑ ነው ሲሉ ማስረድተዋል። የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር አብይ አህመድ ስምሪት መስጠታቸውንና የክልሉ የጸጥታ መዋቅርና የፌዴራል ፖሊስ እንደዚሁም የመከላከያ ኃይል በጋራ እየተንቀሳቀሱ መሆኑንም ነው ያብራሩት። ምክትል ርዕሰ መስተዳድር ላቀ አያሌው ክልሉን የመምራት ኃላፊነት መረከባቸውንም የፕሬስ ኃላፊው አመልክተዋል። የመፈንቅለ መንግስት ሙከራው የአማራ ክልልን ብቻ ታሳቢ እያደረገ እንዳልነበረም ጠቁመዋል። አቶ ንጉሱ አገራችንንና ሌሎችንም ክልሎች ተሻጋሪ በሆነ ሁኔታ አደጋ ላይ ለመጣልና እና በብጥብጥ በሁከት አገሪቱንና ሕዝባችንን ወደ ቀውስ ለማስገባት የታሰበ ነው ሲሉ ነው የተናገሩት። የተፈጠረውን ችግር በተመለከተ የፌዴራሉና የክልል መንግስታት በተደራጀና በተናበበ ሁኔታ እንቅስቃሴ እያደረጉ እንደሚገኙም ገልጸዋል። በድርጊቱ የሚጠረጠሩት ኃይሎች የአማራ ሕዝብ ምልክት የሆኑ ቆራት ታጋዮች በራሳቸው በወንድሞቻቸው በጥይት እንዲመቱ አድርገዋል ያሉት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። ትናንት በሰጡት መግለጫ በአማራ ክልል የተካሄደውን የመፈንቅለ መንግስት ሙከራ የማክሸፍ ስራ በከፍተኛ ኃላፊነት እያስተባበሩና እየመሩ በነበሩት ጠቅላይ ኤታማጆር ሹም ሰዓረ መኮንን ላይ ተመሳሳይ ጥቃት የፈጸሙትም በቅጥረኝነት የተገዙ የቅርብ ሰዎች ናቸው ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ አክለው እንዳሉት በአማራ ክልል የተካሄደው የመፈንቅለ መንግስት ሙከራ አንድ ሰዓት እንኳን አልፈጀም። በእኛ መስዋዕትነት የምትቀጥል ኢትዮጵያ እንጂ እኛን በማሸማቀቅ የምትበተን ኢትዮጵያን ቆመን ማየት የለብንም ብለዋል ጠቅላይ ሚኒስትሩ ለመከላከያ ሰራዊት አባላት ባስተላለፉት መልዕክት በአማራ ክልል ያጋጠመውን የመፈንቅለ መንግስት ሙከራ ሙሉ በሙሉ የተቆጣጠን ሲሆን ብዙዎቹ በቁጥጥር ስር እየዋሉ የጠፉና በመሸሻቱን በክትትል ላይ ስንሆን እዛ የነበረው ሙከራ ለአንድ ሰዓት መቆየት ያልቻለ ሙሉ በሙሉ የፈሸተ ቢሆንም እዛ የነበረውን ጥረት የሚያከሽፈውን ኃይል ከአዲስ አበባ ለማመናመን የተደረገው ሙከራ እዚህም ወንጀል የፈጸሙ ኃይሎች በቁጥጥር ስር ውለዋል። በቀረን ጊዜም በዚህ ጉዳይ ተባባሪ የሆኑ ተሳታፊ የሆኑ አጋዥ የሆኑ እና ሁሉም በህግ አግባብ ሊታዩ የሚገባቸውን ሀይሎች በቁጥጥር ስር እናውላለን። የመከላከያ ሰራዊታችን፣ የፌደራል ፖሊስ በዚህ ወሳኝ ጊዜ ባንዲራውን እና ሀገሩን አስቀድሞ በዘር የከፋፍሉን እና እቺን ታላቅ ሀገር ሊበትኑ የሚያስቡ ሰዎች ከነ እኩይ ሀሳባቸው ጥቃታቸውን የምንከላከልና ኢትዮጵያን የምናስከትል እንጂ በተፈጠረብን ትንኮሳ በከፈልነው ነው አሳዛኝና አስከፊ መስዋዕትነት ሸብረክ የማንል መሆኑን ዳግም ጀግንነት እንዲያረጋግጥ ቶሎ የማስላል እፈልጋለሁ። ይህ ጥቃት የተፈጸመው እኩይ ሀሳብ ካላቸው ግለሰቦች እንጂ ከየትኛውም ብሄር አለመሆኑን ተገንዝባችሁ፣ በአንድ ልብ፣ በአንድ መንፈስና በአንድ እዝ ስር በመሆን ይህንን ክፉ አደጋ ሊፈጥሩ የፈለጉትን ኃይሎች ሙሉ በሙሉ በቁጥጥር ስር እንደምታውሉ እምነት አለኝ ሲሉም ጠቅላይ ሚኒስትሩ ተናግረዋል። በጀኔራል ሰዓረ መኮንን ላይ ጥቃት የፈጸመው ግለሰብ ማንነት ግን እስካሁን ይፋ አልተደረገም። የትናንቱ ድርጊት በኢትዮጵያ ሉዓላዊነት ላይ የተፈጸመ ነው ያሉት ደግሞ ዛሬ ለሀገር ውስጥ ቴሌቪዥን መግለጫ የሰጡት የመከላከያ ሚኒስትር ለማ መገርሳ ናቸው። መከላከያ ሰራዊቱም የየትኛውም ብሔር ሳይሆን የኢትዮጵያ ነው ብለዋል። መብት ሊጠየቅ የሚችለው አገር ስትኖር መሆኑንም አቶ ለማ አስረድተዋል። በሌሎች ሀገር የሚጠየቅ መብት የለም ነው ያሉት መከላከያ ሚኒስትሩ ከምንም በላይ ሁሉ ነገር ከአገር በላይ አይደለም፣ ከአገር በታች ነው። እንደ ግለሰብም፣ እንደ ቡድንም፣ እንደ ጎሳም፣ እንደ ብሄርም ልንኖር የምንችለው የብሔራችን መብት የቡድናችን፣ የግላችን መብት ተከበረ ተከበረ ብለን ልንል የምንችለው አገር ስትኖርና ስትኖር ብቻ። በሌለች ሀገር የሚጠየቅ መብት የለም። ስለዚህ ከሁሉ በላይ ሀገራችን የገባችበትን ከገባችበት ፈተና ለማውጣት ከመቼውም ጊዜ በላይ መከላከያ ኃይላችንን ሀገራችንን ለማዳን አገርን የሚያድን ስራ መስራት አለበት። ዛሬ አገርን የሚያድን ከምንም ወጥተን ሁለተኛ የገባድበት ፈተና ቀላል ፈተና አይደለም፣ ከባድ ፈተና ውስጥ ወድቀናል። ነገር ግን ከተባበረ ከተደማመጠ ከምንም በላይ አገርንና አገርን ካየን ይህንን ወደ እድል መቀየር ግን እንችላለን። ያ ላይ ከአሁን ቀደም ያላየነው ፈተና አይደለም ሲገጥሙን የነበሩ ነገር ግን በቁርጠኝነት በትዕግስት ስንወጣ ስናልፋቸው የነበሩ በርካታ ፈተናዎች ነበሩ። አሁንም ቢሆን ፈተና ገጥሞናል። ፈተናን ደግሞ በመጋፈጥ እና በመስራት በመተባበር ማለፍ መታለፍ እንደሚችል ምንም ጥርጥር የለውም። ወቅቱ ከመቼውም ጊዜ በላይ ጥንቃቄ የሚያስፈልግበት መሆኑንም አብራርተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ ዘገባ እንዘልቃለን። እዚያው አዲስ አበባ ላይ እንቆያለን። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ትናንት ምሽት በአማራ ክልላዊ መንግሥት አመራር አባላትና በሀገሪቱ የመከላከያ ሰራዊት ኤታ ማዦር ሹም ላይ የተፈጸመውን ግድያ ማውገዛቸውን አስታውቀዋል። መንግስት የሕግ የበላይነትንና የዜጎችን ሁለንተናዊ ደህንነት የማስጠበቅ ግዴታውን እንዲወጣም አሳስበዋል። መለስካቸው አምሃ ተገኝቷል ቦታው ላይ የጉባኤው የበላይ ጠባቂ አባቶች ዛሬ ረፋሪ ላይ ያሰራጩት ጋዜጣዊ መግለጫ ትናንት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር ክቡር ዶክተር አምባቸው መኮንንና የርዕሰ መስተዳደሩ የህዝብ አደረጃጀት አማካሪ ክቡር አቶ እዘዝ ዋሴም እንዲሁም የኢትዮጵያ የመከላከያ ሰራዊት ኤታማዦር ሹም ጀነራል ሰዓረ መኮንንና ነጀት ጀነራል ገዛይ አበራ በመኖሪያ ቤታቸው በጭካኔ በጥይት ተደብድበው በመገደላቸው ጥልቅ ሐዘናቸውን ገልጸዋል። አክለውም በሀገሪቱ የሚታዩትን ብሔርንና ማንነትን መሰረት ያደረጉ ጥቃቶችና በገሎች የተፈጸሙና ዜጎች ከፍታ ያለ በደል እየተፈጸሙባቸው እንደሆነ አባቶቹ በመግለጫቸው ላይ አስታውሰዋል። አሁን የተፈጸመው ተግባር ደግሞ ይበልጥ የሚያሳስብ እንደሆነም አስገንዝበዋል። የሀገር ሰላምና የህዝቦችን አንድነት ለማጠናከር እርስ በርስ በመደጋገፍ ይህን አይነቱን ክፉ ጊዜ ማሳለፍ ይገባል ያሏቸውን አስር ነጥቦችን ዘርዝረዋል። አስቀድመው ሀዘናቸውና የመንግስት ግዴታ ነው ያሉትን ነበር ያስቀመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ተወካይ ብፁዕ ዶክተር አባ አረጋዊ መግለጫውን በንባብ አሰምተዋል። በሀገራችን የተፈጸመው ይህ አይነቱ የጥፋት ድርጊትና ጭካኔ ተግባር ከሀይማኖት ውጭና ከሰብአዊነትም የራቀ ተግባር ከመሆኑም በላይ እንደ ሀገር አለመረጋጋትና የሰላም እጦትን እንደሚፈጥር ያደርጋል። ስለሆነም ተግባሩ በአጽንኦት እናወግዛለን። ከመንግስት ዋና ተግባር አንዱ የዜጎችን ሁለንተናዊ ደህንነት መጠበቅና የህግ የበላይነትን በማስፈንና ህግና ስርአትን ማስከበር እንደሆነ ይታወቃል። ስለሆነም የሀገርን ሰላምና የዜጎችን ደህንነት ከማስጠበቅ አንጻር መንግስት አስፈላጊ የሆነ የህግ የበላይነት በሁሉም ደረጃ ተደራጅ በሆነ መንገድ እንዲያስከብርና መንግስታዊ ኃላፊነት እንዲወጣ አድርገን እንጠይቃለን። መግለጫው የፌዴራልና የክልል መንግስታትን አመራሮችን እና በየደረጃው የሚገኙ የስራ ኃላፊዎችን የተከሰተውን ችግር ከህዝቡ ጋር በመተባበር በትግስትና በማስተዋል መፍትሄ እንዲፈልጉ ከፍተኛ ተራፍ ሁኔታም እንዲሰሩ ያሳስባል። በዩኒቨርሲቲና በሁለተኛ ደረጃ ትምህርት ቤቶች ለሚማሩ ወጣቶችም መልክታው መልዕክት አለው። በዩኒቨርሲቲዎችና በሁለተኛ ደረጃ ትምህርት ቤቶች ውስጥ ያላቸው ወጣቶች ሀገራዊ አንድነታችሁን በመጠበቅ ጠንካራ ሀገር እንዲኖራችሁ በትጋት ልትሰሩ ይገባል። አሁንም የተፈጸመው ሁኔታ ሀገራችሁን ከልማቷ ወደኋላ በማስቀረጥ የፈረሰችና የተከፋፈለች ሀገር እንዲኖራችሁ አላማ በማድረግ የተወሰነ የጥፋት ሴራ እንደሆነ ተረድታችሁ ከዚህ መሰል ወኩ ተግባር ራሳችሁ እንድታርቁ እያሳሰብን በትምህርት ገበታችሁም ከተለያዩ የኢትዮጵያ አካባቢዎች ከመጡት ወገኖቻችሁ ጋር አንድነታችሁንና ና አብሮነታችሁ እንድታጠናክሩ አባታዊ ምስራችንን ከአደራ ጭምር እናስተላለፋለን። የዩኒቨርስቲዎች አስተዳደርና መምህራንም ይህ እንዲሆን ባህላትነት እንድትሰሩ እንጠይቃለን። መግለጫው የመገናኛ ብዙሀን ሰራተኞችንም በተመለከተ ሥራቸውን በከፍተኛ የኃላፊነት ስሜት እንዲያከናውኑ ጥሪ አቅርበዋል። በተለይም በማህበራዊ ትስስር ገጾች የሚለቀቁ አሳሳች ያላቸውን መረጃዎች በማጋለጥ እውነተኛውንና ትክክለኛውን መረጃ ጋዜጠኞች ለህዝብ እንዲያዳርሱ የሃይማኖት አባቶች በፈጣሪ ስም ጠይቀዋል። የመንግስት የይቅርታና የእርቅ አስተሳሰቡንም እንዲቀጥልበት ያበረታታን መግለጫው በአሁኑ ሰዓት በመንግስታችን እየታየ ያለው የይቅርታ፣ የእርቅ፣ የምሕረት፣ የፍቅርና የአንድነት አስተሳሰብ በሃይማኖትም የሚደገፍና ጥልቅ የሆነ የአስተምህሮት መሰረት ያለው በመሆኑ ሁልጊዜም የመንግስት ገዢ መርህ ሆኖ እንዲቀጥልና የተዘረጉት የመንግስት የይቅርታና የምሕረት እጆች ሳይታጠፉ የህግ የበላይነት እንዲከበር የዜጎችን ሰላምና ደህንነት ለመጠበቅ አድርቆ እንዲሰራ እናሳስባለን። አባቶቹ በዚህ መግለጫቸው መንግስት በሀገሪቱ አስተማማኝና ዘላቂ ሰላም እንዲሰፍን ለሀገርና ለህዝብ ጠቀሜታ ያላቸው አስፈላጊ የሆኑ የህግና የፖሊሲ ማሻሻያ እርምጃዎች እንዲተገብርም አሳስበዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸውንም ለዘገባው ክቡራትና ክቡራን አድማጮች በዚህ ምሽት በምትሰሟቸው ዘገባዎች ውስጥ ለገቡት የተናጋሪዎች ድምፆች ጥራት ይቅርታ እንጠይቃለን። የኢንተርኔት አገልግሎት በሙሉ ኢትዮጵያ የተቋረጠ በመሆኑ የተቀረጹ ድምፆችን ለእናንተ ለማድረስ ያህል በስልክ የወሰድናቸው ናቸው። ወደ ባሕር ዳር እንዘልቃለን። አሁን የባሕር ዳር የትናንት ምሽትና የዛሬ ውሎ ምን ይመስላል? አስቴር ምስጋናውን መስመር ላይ ይዣለሁ። ትላንት አስራ አንድ ሰዓት አካባቢ ነበር እንግዲህ የተኩስ ድምጽ በከፍተኛ ሁኔታ በከተማ ውስጥ ሲሰማ የነበረው። ከምሽቱ አስራ አንድ ሰዓት በኋላ ክልል ርዕሰ መስተዳድር ጽሕፈት ቤት አካባቢ እና ፖሊስ ኮሚሽን አካባቢ ነበረ ከፍተኛ የሆነ የፍንዳታም የተኩስ ድምፅ ሲሰማ የነበረው። ከዛ በኋላ አመሻሹለት ለ ከአንድ ሰዓት ተኩል ወይም አንድ ሰዓት በኋላ ግን ምንም አይነት የተኩስ ድምጽም አልተሰማም። ከተማዋም በሰላም ነው ያደረችው። ያው ከዛ በኋላ በተለያዩ ሚዲያዎች የክልሉ ከፍተኛ አመራሮች ጉዳት፣ ጥቃት ደርሶባቸው ሆስፒታል እንደገቡ መረጃዎች በተለያዩ መንገድ ሲወጡ ነው የነበረ። ዛሬ ጠዋት ረፋዱ ላይ እንግዲህ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን እና የርዕሰ መስተዳደር አደረጃጀት ዘርፍ አማካሪ አቶ እዘዝ ዋሴ ህይወታቸው እንዳለፈ ጠዋት በመገናኛ ብዙኃን ተነገረ። ከዚህ ጋር በተያያዘ የዶክተር አምባቸው ቤተሰቦች እና ጥቂት የባህር ዳር ከተማ ነዋሪዎች በርዕሰ መስተዳደር ጽሕፈት ቤት አካባቢ በመገኘት የልቅ ሄደው ነበር። እንግዲህ በጠዋቱ ተነስቼ እኔም አንዳንድ ቦታዎች ላይ በመዘዋወር ትላንትና፣ በተለይ ቶክ ነበረባቸው በተባሉ አካባቢዎች ላይ ተዘዋውሬ እነዚህ መቃኘት ይችሉ ያለው ሆስፒታል አካባቢ የክልሉ ጠቅላይ አቃቢ አቶ ምግባሩ ከበደ በከፍተኛ ሁኔታ በስለው ሆስፒታል እንደሚገኝ ሰምቼ ነበር። እና ወደ ሆስፒታሉ በሚሄድበት ጊዜ ወደ ፈለገ ህይወት ሆስፒታል ማለት ነው የተወሰዱት። ወደ ፈለገ ህይወት ሪፈራል ሆስፒታል በሚሄድበት ጊዜ ያው መግባት አይቻልም ተብሎ እኔ በደረስኩበት ሰዓት ተከልክሎ ነበረ እዛ። ተመልሼን የመጣው ምንም አይነት መረጃ ማግኘት አልቻልኩም። ግን አንድ የሕክምና ባለሙያ አግኝቼ የነበረ በር ላይ እና ትንሽ ጉዳታቸው ከበድ ያለ ነው ብለውኛል። ምን አይነት ሕክምና እንደተደረገላቸውስ ነግረውሻል? ኛ ነግረውሻል። እኛ የሕክምና ባለሙያ አዎ፣ ሁለት ሰዓት ተኩል የፈጀ የቀዶ ሕክምና ተካሂዶላቸዋል ያለኝ እና ያው ጉዳቱ ትንሽ ከበድ ያለ ነው ብለው ነው የነገሩ። የት አካባቢ እንደተመቱ ነግረውሻል? አዎ አንጀታቸው አካባቢ በጣም ተጎድቷል። የተመቱት በጥይት ነው፣ በፈነዳ ነገር ነው፣ በስለት ነው፣ እንዲህ እንዲህ አይነት ነገሮችንስ የምታውቂው ነገር ይኖር ይሆን? በጥይት ነው የተመቱት ያለ። አሁን በምን ሁኔታ ላይ እንደሚገኙ ታውቂያለሽ አቶ ምግባሩ? አይ ከዛ በኋላ ምንም ያገኘሁት መረጃ የለም። ያው ከሆስፒታሉ እንደተመለስኩ ምንም አይነት መረጃ አላገኘሁም። ትክክለኛ ወሬ መሆኑን ማረጋገጥ አልቻልኩም እንጂ ለከፍተኛ ሕክምና ሌላ ቦታ ተወስደዋል የሚል መረጃ አሁን ከምትቻለው ግን ከትክክለኛ የመረጃ ምንጭ አይደለም ያገኘው፣ እንዲሁ ሰዎቹ ሲያወሩ ነው የሰማሁት። እንግዲህ የ ባህር ዳር የትናንትና ምሽት ጥሩ አልነበረም። አንቺም እዛው ነው ያለሽው፣ ሁኔታውን አይተሻል። ዛሬም በጠዋት ወተሽ ከተማውን ተመልክተሻል፣ ተዘዋውረሻል። እንደዚያ አይነት ሁኔታን ያስተናገደች ከተማ ትመስላለች ዛሬ ስትመለከቻት? የሰው ስሜት መንፈሱ እንዴት ነው? እሁድ ነው በዛ ላይ ዛሬ። አዎ፣ በጠዋቱ እንግዲህ የተለያዩ ቦታዎች ላይ ተዘዋውሬ ተመልክቻለሁ ያው እንቅስቃሴው፣ የሰው ቁጥር ቀንሷል። ያው ውጥረት ያለበት ከተማ ላይ የሚታየው አይነት ውጥረት አለ አይደለ? ሰው ፊት ላይ የምታየው ነገር ጥሩ ስሜት አይደለም። ያው በግሩፕ ነው ተሰብስበው የሚያወሩ ሰዎችን ታያለህ። ሰውም እንዲህ የሚያሳዝን ፊት አይነት ነገር ነው እያየሁት ያለፍኩት፣ የታዘብኩት ነገር ይሄ ነው። ግን ተሽከርካሪዎችም አልፎ አልፎ ነው እንጂ በብዛት አይደለም። ምናልባትም ደግሞ እሁድም ስለሆነ ያንን ያህል እንቅስቃሴ ባይኖርም፣ ግን ከበፊቱ ከተለመደው የእሁድ የሰንበት እለት ለየት ያለ በቃ ውጥረት ያለበት ነው። እስካሁን እስከ አመሻሹ ድረስ ትንሽ አዋን አመሻሽም ላይ ሞጣ ብዬ ነበረ ያለው ነገር ትንሽ ውጥረት ያለበት ሁኔታ ይታያል። ሱቆች ተከፍተዋል፣ ሌሎች የንግድ ተቋማት ክፍት ናቸው። ከተማ ውስጥ ቀደም ሲልስ እሁድ እንደመሆኑ መጠን በየአብያተ ክርስቲያኑ በእምነት ተቋማት ውስጥ የተከናወኑት ስነ ስርዓቶች እንዴት ነበሩ? ያየሽው ወይም የሚሰማሽው ነገር ካለ በቤተ ክርስቲያን አካባቢ የሄዱ ጓደኞቼም አሉ፣ ደርሶ የተመለሱ ጓደኞቼም አሉ። ያው የቅዳሴም ስነ ስርዓት በግምጽ ማጉያ ይሰማል፣ ሁሉም ቤተ ክርስቲያናት ላይ የተለያዩ የእምነት ቦታዎችም እንደዚህ የአምልኮ ስነስርዓት የተቋረጠ አይመስለኝም። ያው ቁጥሩ የሰው ቁጥር ሊቀንስ ይችላል። ከዛ ውጭ ያው ሱቆቹ እሁድ እንደመሆኑ መጠን በአብዛኛው ብዙ ጊዜ እሁድ ቀን የንግድ ተቋማት ይዘጋሉ እና ከዛ ጋር ልናያይዘው እንችላለን። ብዙ የተከፈቱ አይደለም የሚያዩዋቸው ያው ጠዋት አካባቢ አሁን አመሻሽን ላይ አካባቢ እንደ በሰፈር አካባቢ እንትን ስንቀሳቀስ የተከፈቱ ሱቆች የንግድ ተቋማትም አሉ። የታጠቁ ሰዎች ይታያሉ ከተማ ውስጥ አዎ፣ በተለይ ኃይል ፖሊስ እና የመከላከያ ሰራዊት አባላት ጠዋትም በብዛት ተመልክቻለሁ። ከተማውን በብዛት ተቆጣጥረውታል። አሁንም ይታያሉ። ከዚህ ጋር በተያያዘ የክልሉ ሰላምና ጸጥታን በተመለከተ የክልሉ ልዩ ኃይል አዛዥ ብርጋዴር ጄኔራል ተፈራ ማሞ ከአማራ ቴሌቪዥን ጋር በነበራቸው ቆይታ የፖሊስ ኃይል ልዩ ኃይልና አድማ በታኝ ፖሊስ እንዲሁም የመከላከያ ሰራዊት የክልሉን ሰላምና ደህንነት ለመጠበቅ አሁን በተጠንቀቅ እየሰራ ያለበት ሁኔታ እንዳለ ነው። እንደት እንዴት ነው የእነዚህ ታጣቂዎች እንቅስቃሴ ለምሳሌ ሰው ያስቆማሉ ይፈትሻሉ ወይም ሌሎች የተለየ የምታዩቸው እንቅስቃሴዎች አሉ ከተማ ውስጥ ወይስ ዝም ብለው እየተዘዋወሩ ናቸው እኔ በተንቀሳቀስኩባቸው ሰአታት ምንም አይነት የተለየ ፍተሻ ለማድረግ የሚደረግ ሙከራ አልነበረም ማለት እንዲሁ ማንኛውም ሰው ወጥቶ የሚገባበት ሁኔታ ነው ያለ እነሱ በተጠንቀቅ ቆመው ነው ሁኔታዎች የመጠየቅም ሆነ የመፈተሽም ሆነ ምንም አይነት እንቅስቃሴ አላየሁም። አድማ በታኝ ፖሊስ የጸጥታ ኃይሎች መካከል እንዳለ ገልጸሽልኝ ነበር። እና ስብሰባ ሰልፍ፣ እንደዚህ አይነት ህዝባዊ ክንዋኔዎች ተከልክለዋል ማለት ነው? ባህር ዳር አካባቢ በይፋ የተነገረ ነገር አለ? ስለዚህ ምንም የተባለ ነገር የለም። እስካሁን ያወቅሁት ነገር የለም እስካሁን በጭምጭምታ የሚሆን በምንም ደረጃ ለዚህ ጥቃት ኃላፊነት የወሰደ ወገን አለ የሰማሽው? እኔ ነኝ ይህንን ያደረግኩት የሚል መንግስት የተደራጁ ኃይሎች ናቸው እያለ ነው መግለጫ እየሰጠ ያለው እና በተደራጀ ሁኔታ መውሰዱን ወይም ማድረጉን ኃላፊነት የወሰደ አለ? ምንም የወሰደ አካል የለም። እስካሁን ድረስ ይፋ ሆኖ የተናገረን የከሌ ነው። ምንም አይነት መረጃ አልሰማሁም፣ ደግሞ ምንም አይነት መረጃ እስካሁን ድረስ አልወጣም። በሚዲያም ቢሆን አሁን ለምሳሌ የክልሉ ከፍተኛ አመራሮች ከትላንትና ጀምሮ መረጃ እየሰጡ ነው ያሉት፣ እና ምንም አይነት በድንገት እንደተካሄደ ነው እየተናገሩ ያሉት። በተለይ ደግሞ ጥቂት ግለሰብ ወይም ደግሞ ጥቂት የተደራጁ ኃይሎች ናቸው ይሄንን የፈጸሙት ነው የሚሉ እና እንደውም ምክትል ርዕሰ መስተዳደሩ አቶ ላቃ ያለ ከአማራ ቴሌቪዥን ጋር አሁን በነበራቸው ቆይታ ምንድን ነው ያሉት ብርጋዴ ጀኔራል አሳምነው ጽጌ እና የተወሰኑ የጸጥታ አካላት ናቸው ችግሩን የፈጠሩ እንጂ ሌላው የጸጥታ ኃይል እንዳለ ነው የሚለውን የተናገሩት እና ወደ ሌላም አዝማሚያ የሚሄድበት ምንም አይነት ሌላ አካል አለ ብለው የተናገሩት ምንም አይነት ነገር የለም። ብሪጋዴር ጀኔራል አሳምነው ጽጌ በምን ሁኔታ ላይ ይገኛሉ? አሁን ምንም ግልጽ የሆነ መረጃ የለም፣ ሁ ከመንግስት አካልም ቢሆን አሁን ኮሎኔል አለ በላማራ የክልሉ ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ እሳቸውም በአማራ ቴሌቪዥን ቀርበው እየተናገሩ ነበረ እና አብዛኛዎቹ በቁጥጥር ስር ውለዋል ነው እንጂ እከሌ እከሌ ወይም ደግሞ ይሄን ያህል ቁጥር ያለው ሰው መፈንቅለ መንግስት ተካሄደ ከተባለው ጋር በተያያዘ የተያያዙትን ሰዎች ቁጥርም ሆነ ስምም ሆነ የገለጸ አካል የለም። ግን አብዛኛዎቹ በሚል ነው በድፍን ነው እየገለጹ ያሉ አሁ መቼም ሰዎች በቁጥጥር ስር ሲውሉ የተወሰነ የአካባቢም ሰው ወይ ቤተሰብ ማወቁ አይቀርም ጓደኞች በተለይ እንደ ባህር ዳር አይነት ከተማ ሰው በቀላሉ መረጃ በሚለዋወጥባቸው ቦታዎች ላይ ጭምጭምታ ምንም ይሰማልና፣ በዚያ ደረጃስ የሚታወቅ ሰው አለ እስካሁን ድረስ በቁጥጥር ስር የዋለ የሚነገርበት ገሌ ታስሯል የሚባል ምንም እስካሁን ድረስ ግልጽ የሆነ መረጃ የለም። ለመሆኑ ሰሞኑን አስቴር፣ እዛው ስለሆነ ያለሽው የሚሸት ነገር ነበር፣ የሚጨስ ነገር ነበር። ከሰሞኑ ምንም የሚሸት ምንም ነገር። ግን አሁን የክልሉ ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮለኔል ያለ በለ አማራ በቅርቡ ጠንክሬ ያለ ግምገማ አካሂደን ነበር፣ ያንን ተከትሎ ነው ይህ ሴራ የተቀነባበረው ሲሉ ሰምቻለሁ። ምናልባት እንግዲህ ከዚህ ግምገማ ጋር በተያያዘ አንዳንድ አለመግባባቶች ተፈጥረው ሊሆን ይችላል። አሁን እሳቸው ከተናገሩት እንጂ በግልጽ የሚታወቅ ነገር አልነበረም። አስቴር፣ እንግዲህ ሁኔታውን በቅርብ እየተከታተልሽ ነው ያለሽው። ተጨማሪ መረጃ ባገኘሽ ጊዜ ይዘንሽ እንመለሳለን። ሪፖርቶችን እንጠብቃለን። ዛሬ በእርግጥ ኢንተርኔት አይሰራም። በዚህ ምክንያት ድምጾችን ማስተናገድ አልቻልንም። ኢንተርኔት በሰራ ጊዜ ተጨማሪ ድምጾችን፣ የምታነጋግሪያቸውን ባለስልጣናት፣ ሰው ምን እንደሚልና እንደሚያስብ እና ከየአቅጣጫው የምታገኙ መረጃ ታካፊ ትሰግዲናለሽ ለዛሬ እግዚአብሔር ይስጥልኝ። ሰላም ሰላም። ደሪ ሐዋሳ ላይ ደግሞ ዮናታን ዘብዴዎስ አለ። የክልሉን ፕሬዚደንት መግለጫና የሰውን አስተያየት ይዟል፣ አየር ላይ ነው። የክልሉ ርዕሰ መስተዳድር አቶ ሚሊዮን ማቶስ በኢትዮጵያ ጦር ኃይል ኢታማጆር ሹም ጀነራል ሰዓሬ መኮንንና የዶክተር አምባቸው እንዲሁም በስራ አጋሮቻቸው ላይ የተፈጸመውን ጥቃት የክልሉ መንግስትና ሕዝብ እንደሚያወግዘው ተናግረዋል። በስራ ኃላፊዎች ግድያ ከፍተኛ ሐዘን ተሰምቶኛል ያሉት ሌሴ መስተዳደሩ ለኢትዮጵያና ለአማራ ሕዝብ እንዲሁም ለስማታት ቤተሰቦቻቸውና ዘመዶቻቸው መጠናናትን ተመኝቷል። አቶ ሜሎን አስቸጋሪ ያሉትን ይህንን ጊዜ የምናልፈው አንድነታችንን በማጠናከርና በመደጋገፍ ነው ብለውታል። ከፍተኛ መራራት ላይ በደረሰው ጥቃት ት መ ፈልገው መጽናቱንም ለመላው አማራ ና እንዲሁም ደግሞ ለመላው ሀገራችን ች እመኛለሁ። የደረሰው ጥቃት ሁላችንም እና እኛ በእርግጥ ባለው አስቸጋሪ ሁኔታ ውስጥ ከሁላችንም የሚጠበቀው እጅግ አሳዛኝ ከሆነ ሁኔታ ውስጥ በመደጋገፍ እጅ ልተያይዘ የሀዘን ይሄ ጥፋት በአንድ ወገን ብቻ ሳይሆን በና ሀገራችን ሕዝቦች ላይ ያለቃጥል በመሆኑ በጋራ በመቆም የምንወጣው የሚሻገር በሚችል መሆኑ መተንገር ያስፈልጋል። እንደዚያ አይነት ክፉ ጊዜያት ላይ እንደ ቀደመው የትብብር አብሮ የመቆም መንፈስ አገሩ መቆም ሲጋር ጊዜ ማለት። ከዚህ ጋር በተያያዘ ከፍተኛ የመንግስት ስራ ኃላፊዎች መገደላቸው እንዳሳዘናት ና ድንጋጤን እንደፈጠረባት የተናገረችው ወጣት ቤዳ ባቴ ኢትዮጵያ አስቸጋሪ ሁኔታ ውስጥ የገባች ትመስለኛለች ብላለች። ስጋት እንደፈጠረባትም ተናግራለች። ፍጹም ይልማም የከተማ ነዋይ ሲሆን በጣም ማዘኗን ገልጿ። አሁን ያለው ወቅታዊ ሁኔታ ጥያቄ እንደፈጠረባት ተናግራለች። ኢትዮጵያ ቆማ እንድትቀጥል አንድነትን መፍጠር ያስፈልጋልም ያለችው ስማቸው እንዲገለጽ ያልፈለጉና ለቪኦኤ አስተያየታቸውን ሰጡት የከተማ ነዋሪ ዜናውን እንደሰማው ጥሩ ስሜት አልፈጠረብኝም፣ ከዛ በኋላ ስራ መስራት አልቻልኩም ነው የሚሉት ድርጅቱንም እንደሚያወግዙ ተናግረው ኢትዮጵያውያን ይህንን ጊዜ ሊያልፉ የሚችሉት ህብረትና አንድነትን መፍጠር ሲችሉ ነው ብለዋል። በተለይ አራቱን ክልል የሚኖሩ መሬ ድርጅቶች በመሀላቸው ልዩነት ቀርፈው አንድነትን መፍጠር ይገባቸዋል ነው ያሉትም። ከእኚህ አስተያየት ሰጪ ጋር ያገኘ ናቸው ጓደኛቸው፣ ኢትዮጵያ ይህንን ጊዜ ታልፋለች ብለዋል። ሆኖም ስለ ኢትዮጵያ ፖለቲካ ግልጽ ሆኖ ማውራትም ሆነ መናገር አይቻልም ነው የሚሉትም። ዲሞክራሲ ለመገንባት መጣን እንደሚገባና አሁን የምርጫን ቦርድ እየመሩ ባሉ ሰዎችም እምነት እንዳላቸው ተናግረዋል። የመንግስት ሹመኞችን ግድያ የሰማቸው ሐዋሳ ከተማ ሀዘን ተጫጭኗት ብለዋል። የአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ከሀዋሳም አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ዘገባ ነው የምናልፈው። መቀሌ ላይ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ባሕር ዳርና አዲስ አበባ ላይ የተፈጸሙትን ግድያዎች እንደሚያወግዙ ማምሻውን በሰጡት መግለጫ አስታውቀዋል። የትናንቱ ሁኔታ የገዢው ፓርቲ የውስጥ ችግር ነጸብራቅ ነው ሲሉም አንድ የፖለቲካ ፓርቲ መሪ ተናግረዋል። ሙሉጌታ አጽባሃን መቀሌ ላይ ይዣለሁ። በትናንትና ዕለት የኢፌድሪ መከላከያ ሰራዊት የኢታማዦር ሹም ጀኔራል ሰዓረ መኮንን እና በጥሮታ በቅርቡ የተሰናበቱት ሜጀር ጀኔራል ገዛኢ አበራ ላይ የተፈጸመው ግድያ እንዲሁም በአማራ ክልል የተሞከረው የመፈንቅለ መንግስት የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንን እና የርዕሰ መስተዳድሩ የአደረጃጀት አማካሪ አማካሪ አቶ እዘዚ ዋሴ መገደልን አጥብቆ የትግራይ ክልል መንግስት እንደሚያወግዝ ነው የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ በሰጡት መግለጫ የተናገሩት ዶክተር ደብረ ጽዮን በመግለጫቸው የተሰማቸውን ሐዘን ገልጸው ለመላው የኢትዮጵያ ሕዝብም መጽናናትን ተመኝተዋል። በአማራ ክልል የተፈጸመውን ድርጊት በኃይል የመንግስትን ስልጣን መያዝ መመኮር ነው ያሉት ዶክተር ደብረ ጽዮን ይህንን ያደረገ አካል ደግሞ በምርጫ ለመወዳደር አቅምና ድፍረት የሌላቸው አካላት ያደረጉት ናቸው በማለት ገልጸውታል። ይህንን ጉዳይ በአማራ ክልል ላይ ብቻ የተቃጣ አደጋ አይደለም ያሉት ምክትል ርዕሰ መስተዳድሩ ሀገሪቱን ለመበተን እየተፈጸመ ያለ ሴራ ነው በማለት ገልጸውታል። ይህንን የፈጸሙ አካላትም ተይዘው ህግ ወደ ህግ ሊቀርቡና ሊዳኙ ይገባል በማለት ነው የገለጹት። የእነ ጀነራል ሰዓረ መኮንን ግድያ በመኖሪያ ቤታቸው የተፈጸመ መሆኑን እና የፈጸመው አካልም ጥበቃቸው መሆኑን ገልጸው ይህንን ጉዳይን ከአማራ ክልል መፈንቅለ ጋር የተያያዘ ነው ብለውታል። ይህንን ግድያ ጀኔራሉ ባላቸው ኃላፊነት የተፈጸመ ቢሆንም በብሔራቸው ምክንያትም የተፈጸመ ተግባር ነው በማለት ገልጸውታል። በዚህ ጉዳይ የተለያዩ ሰዎች በመቀለ ከተማ አነጋግሬያለሁ። አቶ ኪዳነ አመነ በቅርብ ጊዜ የተመሰረተው የባይቶና አባይ ትግራይ ፓርቲ አመራር ናቸው። በሁኔታው ማዘናቸው ተናግረው በጉዳዩ ላይ እንደተናገሩት ደግሞ በኢህአዴግ አመራር ውስጥ ያለ የስልጣን ሽኩቻ ውጤት ነው በማለት ነው የትናንቱን ጉዳይ የገለጹት። እንግዲህ በፊት የነበረው የኢህአዴግ የውስጥ ሽኩቻ የዛ ተቀጥላ ነው ብዬ ነው አስበው። ኢህአዴግ አንድ ፓርቲ ነኝ ቢልም በውስጣቸው ሽኩቻ አለ። በጣም ፍሬ የደረሰ ሽኩቻ አለ። ውስጥ ለውስጥ መጠላለፍ ላይ ናቸው። አንዱን ሌላውን ለመጣን የተለያዩ ቡድኖች እየሰሩ የተንቀሳቀሱ ነው እና ጉዳዩ በክልል ብቻ የታጠረ ሳይሆን እስከ ፌደራል ድረስ የተቀናጀ ስራ ሰርተው ምናልባት በአቋራጭም ስልጣን ለመያዝም የታስበ ሊሆን ይችላል። ምንድን ነው የሚያሳየው፣ ማዕከላዊ መንግስት ዜግ ምን አይነት ማስከበር አልቻለም። አገሪቷ ወደ ተሻለ ሰላም እና መረጋጋት ሊያመራት አልቻለም። እንዲህ አይነት ችግርም ደግሞ በቀጣይነት ሊያጋጥም እንደሚችል ነው አቶ ኪዳነ አመነ ስጋታቸውን የገለጹት። ሌሎች የመቀለ ከተማ ነዋሪዎችም ሳነጋግራቸው በሞቾታ አመራሮች ሀዘናቸው ገልጸው የትናንትና ታክሰትን አስመልክቶ በትግራይ ያሉ መንግስት የተሰጠ መግለጫና የሌሎች አካላት አስተያየት ይህንን ይመስላል። አመሰግናለሁ። ለአሜሪካ ድምፅ ሙሉ ጌታ ጥማ ከመቅለ አመሰግናለሁ። ሙሉጌታ ጌታ። በዚህ ዘገባ ውስጥ የክልሉ ምክትል ፕሬዚደንት ዶክተር ደብረ ጽዮን ይህ ግድያ የተፈጸመው በተለይ በነ ጀኔራል ሳአረ ላይ የተፈጸመው ግድያ ከብሔር ማንነታቸው ጋር የተያያዘ ነው ብለዋል ብለህ ነበረ። ብለዋል። አዎ ብለዋል። ይህንን ለማለታቸው ያቀረቡት ማስረጃ ወይም ከጋዜጠኞች የቀረቡላቸው ጥያቄዎች አሉ፣ አብራርተውታል ምን ማለታቸው እንደሆነ። ይህንን ሲገልጹ በተለይ በአሁኑ ጊዜ በስራ ላይ ያሉ ጀነራል ጸሐሪ መኮንን በአሁኑ ጊዜ በስራ ኃላፊነታቸው ላይ ያሉ መሆኑ ነው በዋናነት የገለጹት። በተጨማሪ ግን በአሁኑ ጊዜ በትግራይ ተወላጆች ላይ ጥቃት እየተፈጸመ ነው፣ በትግራይ ተወላጆች የተለያዩ ጥቃቶች እየተፈጸመ ባለበት ጊዜ ይህንን የእርሱ አካል መሆኑን ነው የገለጹ። በዋናነት ዶክተር ደብረጫል የኢትዮጵያ መንግስት መግለጫ ሲሰጥ ጀነራል ሰዓረ በብሔራዊ ደረጃ እየተካሄደ ያለውን እንቅስቃሴ ወይም ምላሽ የዚህን ሙከራ ምላሽ እያስተባበሩ እንደነበረ ገልጾ፣ በዚህ ምክንያት ኢላማ እንደተደረጉ ተናግሯል። የኢትዮጵያ መንግሥት ከተገደሉት መካከል በአማራ ክልል ውስጥ የተገደሉት ሰዎች የአማራ ብሔር ወይም ጎሳ አባላት ናቸው። ይህንን እንዴት አድርገው ያጣጥሙታል? ከፌዴራሉ መንግስት መግለጫ ጋር እንዴት አድርገው አገናዝበውታል ዶክተር ደብረጽዮን? ወይስ እንደአለፉት ቅድም እንደገለጽኩት የእነ ጀነራል ሰዓረ መኮንን ግድያ በጥበቃቸው የተፈጸመ መሆኑን ከገለጹ በኋላ ጉዳዩም ከአማራ ክልል ጋር የመፈንቅለ መንግስት ሂደት የተያያዘ መሆኑን ነው ያነሱት። በዛ ላይ ሲያነሱ ነው የእነ ጀነራል ሰዓረ መኮንን ግድያ ብሔራቸውንም ትኩረት አድርጎ የተሰራ መሆኑን የገለጹት በዋናነት በስራውን ጋ የተያያዘ ቢሆንም ይህንንም ጋ ግን ትኩረት መደረግ እንዳለ ለማንሳት ነው የገለጹት ለመሆኑ ዶክተር ደብረ ጽዮን ይህንን መግለጫቸውን ሲሰጡ ከጋዜጠኞች የቀረቡላቸው ጥያቄ ነበረ እድሉ ነበረ ወይስ መግለጫውን ብቻ ሰጡና ተዘጋ መድረኩ መግለጫውን ሰጥተው ነው ብቻ የተዘጋው መድረኩ የሀገር መግለጫ ስለነበረ መሰለኝ እንግዲህ ሙሉጌታ፣ ይሄ ሁኔታ በአጠቃላይ በብሔራዊ ደረጃ ትኩረት ተሰጥቶት ሁሉም በየወገኑ እየተንቀሳቀሰ ነው ያለውና ተጨማሪ መረጃዎችን ባገኘህ ጊዜ ባለሥልጣናቱንም ለማነጋገር ዕድል ካገኘህ የክልሉን ምክትል ርዕሰ መስተዳድር ዶክተር ደብረጽዮንን ጨምሮ ተጨማሪ ማብራሪያዎችን በያዝክ ጊዜ ዘገባ ትሰጠናለህ። እስከዛው ግን እግዜር ይስጥልኝ ለዘገባ ደናምሽ ሙሉ ክቡራትና ክቡራን አድማጮች ባለሥልጣናቱ መረጃ ለመስጠት በዚህ ጊዜ መሆን የሚገባውን ያህል ፈጣን ካለመሆናቸውም ሌላ የጋዜጠኞችን ተከታይ ጥያቄዎች ለማስተናገድ እምብዛም ዝግጁነት አይታይባቸውም። አንዳንድ መልዕክቶችን ለማጥራት እና ወደማይፈልጓቸው አቅጣጫዎች እንዳይሄዱ ለማገዝ መግለጫ ሰጪዎች ተጨማሪ ዕድል ቢሰጡ መልካም ነው እንላለን። የአስተያየት ሰጪዎችን የባለሥልጣናቱንና ሌሎችንም የጠሩ ድምፆችን ይዘን ለመመለስ ጥረት እናደርጋለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁ የእሁድ ምሽት ስርጭት ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንገኛለን። አሁን አየር ላይ በ19ና በ25 ሜትር ባንድ ጭር ሞገዳለን። አሁን ከምሽቱ 3 ሰዓት ከ43 ደቂቃ ሆኗል። ፕሮዲሰሩ ንጉሡ ታምሬ፣ ቴክኒሽያኑ ዙቤር አልጠይብ፣ የዌብና ማህበራዊ መገናኛ ፕሮዲሰሩ አበባየሁ ገበያው፣ እንዲሁም አዲሱ አበበ፣ አሉላ ከበደ፣ እኔም አስተናጋጃችሁ ሰሎሞን አባተ ለዚህ ምሽት ስርጭት ስቱዲዮ ውስጥ አብረናችሁ ነን። ያለ ነው። ወደ አሉላ በቀጥታ ልውሰዳችሁ አሁን የተከበራችሁ አድማጮች። አሉላ በመጀመሪያ ነገረኝ። ስቱዲዮ ውስጥ ከኔ ጋር ምን ትሰራለህ? ምን እሰራለሁ? ጥሩ ጥያቄ ነው ሰለሞን። ይሄ ገና ዝርዝሩ እየወጣ ባለው ውሎ አድሮ ምናልባትም ይበልጥ በሚታወቀው ጉዳይ ላይ ብዙ ጥያቄዎች ያሉንን ያህል እንዲህ ያለው የባለስልጣናቱ ግድያ አንድምታው ምንድን ነው፣ ይህን ሁኔታ ምን አነሳሳው፣ በመንግስትም፣ በዜጎችስ ምን ሊደረጉ ይችላሉ የሚሉትን ጥያቄዎች እንግዶች ጋብዤ አወያይቻለሁ። ይሄ እንግዲህ ሁኔታ የበለጠ የሚያነጋግር የበለጠ ብዙ ጥያቄዎችን የሚቀሰቅስ ነው። አሁን ባለበት ሁኔታ ግን ተከታዩን ውይይት ይዤ ቅርብ ያለሁ። መልካም አየሩ ያንተና እንግዶቼ ነው። አመሰግናለሁ እንግዶቼ፣ ዶክተር ዳኛቸው አሰፋ፣ አቶ ክቡር ገና በመንግስት የተሰጠው የኦፊሴል መግለጫ የተደራጁና የታጠቁ ባላቸው ወገኖች በትላንትናው ዕለት በባህር ዳር የክልሉ ከፍተኛ አመራሮች በስብሰባ ላይ ሳሉ መንግስት የመፈንቅለ መንግስት ሙከራ ነው ያለው የክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንንና የህዝብ አደረጃጀት አማካሪያቸው አቶ እዘዝ ዋሴ በተሰነዘረባቸው ጥቃት ህይወታቸው ማለፉን የክልሉ ጠቅላይ አቃቢ ህግ አቶ ምግባሩ ከበደም በጽኑ መቁሰላቸውን ገልጦ አዲስ አበባ ላይም በጥቂት ሰዓታት ልዩነት መንግስት በተመሳሳይ በተቀነባበረ ባለው ጠቅላይ ኢታማዦር ሹሙ ጄኔራል ሰዓረ መኮንንና አብረዋቸው የነበሩት በጡረታ ላይ ያገኙ የነበረው ሜጀር ጄኔራል ገዛሀኝ አበራ በጄኔራሉ ጠባቂ በተተኮሰባቸው ጥይት ህይወታቸው ማለፉ ነው ይፋ የተደረገው። እንዲህ ግዙፍ በከፍተኛ ባለስልጣናት ላይ የደረሰ አደጋ ይዘን ነው የምንነጋገረውና እስኪ በአካባቢያችሁ ያለውን ሁኔታ በማየት እንጀምር። አሁን ያለው ሁኔታ ምን ይመስላል? በከተማ የህዝቡ ስሜት ዶክተር ዳኛቸው ከርሶል ጀምረው። እኔ እንግዲህ እስከ ተረዳሁት ድረስ ህዝቡ በጣም ነው ያዘነው። ከአማራ ክልልም የኔ ተማሪዎች አሁን አስተማሪ የሆኑት ደጋግመው ደውለውልኛል። ከወሎ ከጎንደር፣ ከጎጃም ተደውሉልኛል። ከደብረ ብርሃንም እዚህ በጣም በጣም ህዝቡ አዝኗል። በጣምም ደንግጠዋል። በጣም የሚያሳዝን ነገር ነው የተካሄደው። ልጅ አሉላ ልንገርህ፣ ዛሬ ሁለት ኢትዮጵያውያን ወድቀዋል። ትልቅ አንድ ወታደርና አንድ ሲታገል የነበረ ሰው ነው የወደቀው እና በጣም በጣም በጣም ሀዘን ላይ ነው ያለ ነው። ሁለት አቅጣጫ የያዘ ጥቃት ነው። አንደኛው ኢትዮጵያዊነት ላይ ጀነራል ጻረን በሚመለከት ሁለተኛው ዶክተር አምባቸውን በሚመለከት ማዕከላዊነት ላይ በጽንፈኞች የተቃጣ ጥቃት የተካሄደው ስለዚህ እና ሁለት መስመር የያዘ በጣም የሚያሳዝን ሁኔታ ነው የተከሰተው ኢትዮጵያ ውስጥ ህዝቡም ያዘነው ለዚህ ነው ጀነራል ሰዓረ በስንት ፕሬሽር እና ውትወታ እኔ የኢትዮጵያ ወታደር ነኝ ያሉትን ሰውዬ ነው አጠገባቸው ያለ ወታደር ተኩሶ የጣላቸው ዝርዝር እንመለከታለን አቶ ክቡር እርሶስ፣ በዙሪያው ያለውን ሁኔታ እንዴት ይመለከታሉ? ምን አይነት ሁኔታ ነው የሚሰማው? እንዳጋጣሚ ዛሬ ጠዋት ነው ከውጭ የገባሁት ስሰማ አንድ እኔ በራሴ በጣም በጣም ነው ያዘንኩት፣ የተጨነቅኩትም። ከዛ በኋላ ደግሞ ከቤት ወጥቼ ደግሞ የሄድኩባቸው ቦታዎች በሙሉ አስተያየቶቹ ሁሉም በአጠቃላይ የማውገዝና እንዲህ አይነት ችግር አንደኛ የተጠበቀም አይነት ችግር አይደለም፣ ሁለተኛ በኢትዮጵያ ባህልም ታሪክም ታይቶም የማይታወቅ አይነት የልጅ ጨዋታ ንበለው እንደው ትርጉም የሌለው ስራ የተሰራበት ቀን ነው እና በዛ መንፈስ ከወሰድ ነው የህዝቡ አስተያየት። እኔም የትኛውም ክፍል ያየዋቸው ዛሬ አነጋገርኳቸው፣ በምንም መልኩ ይሄንን ሙሉ በሙሉ ያወገዙ ሆነው ነው ያገኘሁት። መልካም እስኪ በጀመሩት ገፋና እናድርግ። ቀደም ብለው የጥቃቱን ግዝፈትና የዓለምት ያለመጠበቅ ገልጸው ነበር አቶ ክቡር። ይሁንና የአራት ከፍተኛ ባለስልጣናት ሕይወት የጠፋበትና በሌሎች ላይም ከፍተኛ የመቁሰል አደጋ የደረሰበት ጥቃት እንደመሆኑ ቀደም ብሎ በተለያዩ አካባቢዎች የታዩትን ግጭቶች እና ይታይ የነበረውን ውጥረት ከግምት አስገብቶ እንዲህ ወዳለው ሁኔታ ሊያመራ ይችል ይሆን ወይ ብሎ ለማሰብ እድል ነበር? አቶ ክቡር እንዲህ ይጥላሉ ተብሎ ለመገመት ያስቸግራል። ነገር ግን ያው ጉዳዩ በአብዛኛው የሚመለከተው በእነዚህ ቡድን ውስጥ የተሰማሩትን ሰላም ሊገኝ የማይችልበትን ነገር በሙሉ ለማጥፋት፣ ለማበላሸት፣ ለማሸበር የሚሰራ ጥቃት ለመፈፀም ወደኋላ አይሉም። አሁንም እሱን ነው እያየን ያለነው። እነዚህ ጥቃቶች ሊመጡ ይችላሉ፣ ሊመጡ አይችሉም። የአሰራሩ የሴኪሪቲው የደህንነቱ ጥንካሬ ጉድለትም ሁኔታውን ሊነግረን ይችላል። በእኔ አስተያየት እንደ ተራሰው የመንግስትን ድክመት ይታይበታል። እንዲ አይነት ከፍተኛ የሆኑ ባለስልጣኖች ሳይ በእርግጥም አደጋው የተፈጠረው ቅርብ እነሱን ጠባቂ ተብለው ሰዎችም ቢሆን እንኳ ከዚህ የተሻለ አመራረጥም ሊደረግም የሚገባ ይመስለኛል ብዬ ነው የምገምተው። ለማንኛውም ግን አሁን ችግሩ ከደረሰ በኋላ ይህ ነገር ሊደገም የማይችልበትን መፈለጉ ነው የተሻለ መስሎ የሚታይ። መልካም። አሁን ባለበት በዚህ ደረጃ ቀደም ብለው አቶ ክቡር ብዙ ነገሮች ወደፊት ገለጡ ይሆናል ብለዋል። ምን እንዳነሳሳው ይሁን መናገር ይቻል ይሆን? ከዚህ ቀደም ይደረጉ በነበሩ ዶክተር ዳኛቸውም እንደጠቆሙት አንዳንድ የሚያነሳሱ ሁኔታዎች በንግግሮች መደመጣቸውን መሰረት አድርገን እንዲህ አይነት ሁኔታ እንዲፈጠር መንስኤው ይሄ ሊሆን ይችላል መባል ይቻል ይሆን? በዚህ ደረጃ አቶ ክቡር፣ እሱን ለመመለስ እንኳን የሚያስቸግረኝ ይመስለኛል። ግን አንድ ቅድም ዶክተር ዳኛቸው ያነሳው ላይ ይመስለኛል መንግስት የፌዴራሉም ሆነ እነዚህም የክልል መንግስታት በተለይ እንዲህ አይነት የፅንፈኛ ቋንቋ አነጋገር፣ አስተሳሰብ ሲጀመር ጀምሮ ተቀብለውት በነፃነት እንዲካሄድ አድርገዋል። አንድ ቦታ ላይ ይሄ ራሱ አሁን እየመጣ የምናየው የዛ ልቅነት ነው ብዬ ነው የምገምጠው። ህጉም በሚፈቅደው ሁኔታ ስርዓቱም በሚፈለግበት ሁኔታ መቆም ያለበትን ነገር ማስቆሙ ያቃተም ይመስለኛል። በሌላም በኩል ህዝቡም ራሱ እነዚህም ጉዳዮች ለመንግስት ብቻ መተውም አይደለም። ህዝብም በተለይ ደግሞ ለህዝብን አስተሳሰብ ሊለውጡ የሚገባቸው ሰዎች በሙሉ እነዚህ እንዲቆሙ ያደረጉት ስራም ትግልም ቢኖር በጣም አነስተኛ ነው ብዬ ነው የምገምተው። ስለዚህ ያ ባለበት ሁኔታ ለዚህ ዛሬ ለተፈጸመው ድርጊት በሩም ትንሽም ቢሆን ከፈት አድርገን ትተናል ብዬ ነው የምገምተው። መንግስቱም ይሄንን ኃላፊነት ተቀብሎ እንደገና መስተካከል ያለበትና እንደገና ሥርዓቱ መመለስ ያለበት ሁኔታ ላይ ነገሮችን አጥንቶ የሚመልስበትን መንገድ መፈለግ መሻቱ ይኖርበታል መልካም ዶክተር ዳኛቸው ምን አነሳሳው የሚለው ላይ የሚያክሉት አስተያየት ካለ ግልጽ እኮ ነው ይኸውልህ አሉላ አንዳንድ ጊዜ ይሄ ሰው የጥሩ ኢንቴንሽን ሊኖረ ይችላል ይሄ ጄኔራል ከጥሩ ኢንቴንሽን ግን መጥፎ ፖለቲካ ሊከተል ይችላል መንግስት ህዝብ በመበደል ብቻ ሳይሆን ደካማ በመምሰል እንደዚህ አይነት ጽልፈኞቹን ይጋብዛል ብለን ተነጋግረናል ምናልባት የሚሰማን ሰው አላገኝም መንግስት እኮ ፈተና ውስጥ የሚወድቀው ህዝብ ስለበደለ ብቻ አይደለም። የታሪክ ተመራማሪዎች እንዳስተማሩ ደካማ መስሎ በሚታይበት ጊዜ። ደካማ መስሎ መታየት ደግሞ በሁለት ነገር ነው። አንደኛው ያለውን ሰራዊትና የጸጥታንትን አስተባብሮ አስፈላጊ በሆነ ጊዜ መልስ ባለመስጠት፣ በሁለተኛ ዝም ብለው ዝም በማለት በቃ እንዲሁ የማባበል ፖለቲካ እዛ ላይ እኔ ከአቶ ክብሩ ጋር ነኝ። እንደ ባይሉት በፊት ለፊት እኔ ብዬዋለሁ። እና ልድገምልህ እንደገና መፈተሽ ራሳችንን እነሱ እንዲያደረጉ ብቻ ሳይሆን መፈተሽ አለበት፣ ስንሄድበት የነበረውን መንገድ ነው። እንደዚህ ብለህ አንተ አብይን የመሰለ ሰው መንግስቱ ኃይለማርያም ልታደርግ ነው ተብዬ ተወቅሻለሁ። አይደለም ይኸው ታየ። እና ይሄ በጣም በጣም በጣም ወደኋላ ገታች የሆነ ነገር ነው። የኢትዮጵያ ነገር እኮ ልጅ አሉላ አንድ በግራ በኩል ወደፊት ስንሄድ በቀኝ በኩል ወደ ኋላ እየተሳብን ነው። ይሄ ከመንግስትም ሆነ ከዜጎች ምን ይጠበቃለን? ውይታችን መጨረሻ ላይ ገፋ አድርጋችሁ ትሄዱበታላችሁ። እንዲህ ያለው ጥቃት ዶክተር ዳኛቸው ከእርሶ ልጀምርና አሁን ደግሞ ወደ አቶ ክቡር እመለሳለሁ። እንዲህ ያለው ጥቃት በአገሪቱ ሰላምና መረጋጋት ላይም ሆነ በተለያዩ አካባቢዎች ከዚህ ቀደም በታዩት ግጭቶች ላይ ሌሎች ብዙ ፈተናዎችም ምን አይነት ሁኔታ ሊከስት ይችላል? በተለይ ከዚህ ቀደም ታይቶ በማያውቅ ደረጃ ምን ሊያስከትል ይችላል? ልጅ አሉላ ው ኢትዮጵያ ብዙ ተፈትና ያለፈች አገር ነው። ይሄ እኔማ ያው እንደ ሙዝ ልጫ ነው፣ ዝም ብሎ አያንሸራተተ ነገር ነው። ብርሃናችን አናጣም። ዛሬ ከዶክተር አብይ ጀምሮ እስከ አቶ ሽመልስ አብዲሳ ድረስ አቶ ለማንም ጨምሮ፣ ሌሎቹም የተናገሩት ነገር በጣም የሚያጽናናና የኢትዮጵያዊነትን ማዕከል ያደረገ ንግግር ነው። የተሰጥ አገራችን አትፈርስም በእንደዚህ ያለ ነገር ነው ያሉት። ወደፊት እንሄዳ እንዲያውም ተጠናክረ ነው የምንቀጥልበት ያሉት በጣም ለህዝቡ የሚያጽናናና የወደፊቱን ራዕይ የሚናገር ነው። ምክንያቱም ቅድም እንዳልኩ ሰራዊቱ ላይ የተደረገው ቅጣት ኢትዮጵያ ላይ የተደረገ ቅጣት ኢትዮጵያዊነት ላይ ነው የተደረገው። በቃ ግሪቭ አርገን የምናልፈው ነገር ነው እና ሁላችንም እንድንረጋጋ ነው እንትን እያልን ያለ ነው። መልካም አቶ ክብር ወደ እርስዎ ልምጣን። ቀደም ሲል ስለ ግጭት አነሳሽ ንግግር በሁለታችሁም የተገለጸ ነገር አለ። ይሄ ድርጊቴ ምን ሊያስከትል ይችላልን በማይጠይቁ ሰዎች ይልቁንም ደግሞ በማህበራዊ መገናኛ ብዙሀን አንዱ ስለ ሌላው ትክክል ያልሆነ አዎንታዊ ያልሆኑ ጠባጫሪ አስተያየቶችና ሀሳቦች የሚንጸባረቁበትን ሁኔታ በአንድ በኩል እናያለን። የዜጎችን የንግግር ነጻነት እንዲከበር እንፈልጋለን። በኢትዮጵያ ብቻም የተገደበ ባይሆን ግራ የሚያጋባ ሁኔታ የተፈ ጠረ ይመስላል። ከዚህ ቀደም የንግግር ነጻነት ላይ ተጽዕኖ ይደረጋል በሚባልበት አገር እንዲህ በጅምር የነጻነት መንገድ ፈታ ማለት የመከፈቱ ዕድል አሳሳቢነትን የደቀነ ይመስላል። በንግግር ነጻነት ላይ ገደብ በምንም መልኩ የማንጠብቅ ሰዎች እንኳን የሚያስከትለው አደጋ እያሳሰበ ነው እና ምን ይላሉ? በመሰረቱ ንግግር ነጻነት መቼም እንደተባለ አስፈላጊነቱ ግልጽ ቢሆንም ገደብም ደግሞ ሊኖርለት የሚገባበት ሁኔታዎች አሉ። ይሄ ነጻ ንግግር ሁሉ ቦታ ወይም አስተሳሰብ አለ የተባለበትም እንኳን በሕግም እንኳን ባይሆን በባህልም በሌላም መንገድ የሚስተካከልበት ሁኔታ አለ። እሱን የመፈለግ እሱን የመሻት ጥረት በተመራማሪዎችም፣ በጋዜጠኞችም፣ በሌሎችም ነዋሪዎች በውይይት መልክ ሊደረስ የሚችልበት ሁኔታ ላይ እንደሚደረስ ነው የሚገባኝ። በእርግጥ መጠንቀቅ ያለብን ነጻነትን አንዴ ከያዝነው በኋላ እንደገና መመለስ እና ወደ በቀድሞ አካሄድ እንሄዳለን የሚለው ከዚህ በፊትም የተደረገ ነገር ስለሆነ እሱ እንዳይመለስ ሁላችንም መታገል ያለብን። ሁላችንም አንድ ሀገር ነው ያለችን፣ አንድ ሕዝብ ነው ያለን። ለዘመናት ተሳስረን ያለን ሕዝቦች ነን። እንደነዚህ አይነት የተወሰኑ ሰዎች እቺን ሀገር ሊያጥፉ የሚፈልጉ ቢኖሩም እነሱን ማቆምና እነሱን ወደ ነበሩበት ወይም ደግሞ እነሱን ከጨዋታ ውጭ ማድረግ የሁላችንም ኃላፊነት እና ከሁላችንም የሚጠበቅ የዜግነት ኃላፊነት ነው ብዬ ነው የምገምተው። ሌላው እኔም ከዶክተር ዳኛቸው ጋር ሙሉ በሙሉ መመለስ የሚፈልገው ነገር ቢኖር ይሄ ችግር፣ ይሄ አደጋ፣ ይህ ክስተት የበለጠ ኢትዮጵያዊነትን አጠናክሮ መሄድ መቻል አለበት ብዬ ነው ገምተው። እነዚህ ሰዎች የተሰዉት ዝም ብሎ እንደ ተራ ጉዳይ መታለፍ ያለበት አይደለም። ይሄኛው ከዚህ ምን እንማራለን? ከዚህ ውጭ እንዳይደገም የሚለው የተጠናክሮ መቀጠል ያለበት ነው። ምክንያቱም ዛሬ ኢትዮጵያ ዙሪያ ያየነው ነገር ቢኖር ይሄንን የደገፈ ይሄንን የተቀበለ ማንኛውም ኢትዮጵያ ያለመኖሩ ነው። ይሄ ራሱ አንድ ትልቅ ምልክት ሊሆን ይገባለች ሰኞች እንደዚሁም ደግሞ ለሽብርተኞች መልካም። ዶክተር ዳኛቸው፣ የዜጎችን ድርሻ በተመለከተ ዜጎች እንዲህ ከከፋ አዝማሚያ ይበልጥም ወደ ተባባሰ እንዳይገባ ምን ማድረግ አለባቸው? አሁን ካለንበት ቦታ ቆመን ይህ አሁን የተፈጠረው ሁኔታ ዜጎችን ወደ አንድነት ሊያመጣ ይችል ይሆን ወይ? የከፋም አጋጣሚ ቢሆንም ይሄ የከፋ አጋጣሚ ቢሆንም የኢትዮጵያን ሕዝብ ወደ አንድነት እንደሚያመጣ እኔ ጥርጥር የለኝም። ይህን ቴክኖሎጂ ልንቆጣጠረው አንችልም። በዛ እኔ ከአቶ ክብሩ ጋር ነኝ። ከነጻነት ይላሉ አንድ ጃስቲስ የአሜሪካን እናንተ ያላችሁበት የዛሬ አርባ አምስት አመት የሚመጣን ችግር ንግግርን ማቀብ ሳይሆን ሞር ንግግር መፍቀድ ነው ብለዋል። የመሰለ ንግግር ምክንያታዊነት ያለ ንግግር ስፒች አፍኖ ይገለዋል ነው ሚሉት። ማቀብ አይደለም። በዛ እኔ ከአቶ ክብሩ ጋር ነኝ። በሌላ በኩል ዜጎች ደግሞ እንዴት ነው እንደ ዜጋ ራሳቸውን ይሄ ነገር እንዴት ነው ብለው መሳለባቸው ዝም ብሎ በሚዲያ ላይ ወይም ደግሞ በኢንተርኔት የተለቀቀ ነገር ሳያመሳክሩ መቀበል እንደሌለባቸው እኔ መች ይሄን ልመክር አልችልም። ምክንያቱም ኢትዮጵያ ሕዝብ የበሰለ ሕዝብ ነው ይገባዋል ብዬ ስለምን ነው አክቲቪዝሙ ግን እንደው ዝም ብሎ ይሄ ጀብደኝነት ወደ ዝም ብሎ ጋንጎ በቃ ማስረጃ የሌለው ወሬ የማሰራጨት እንደዚህ ተደረገ፣ እንደዛ ተደረገ፣ ይሄ እንደዚህ የሆነ ይሄ ጽንፈኝነት በሚዲያ ላይ ነው በዚህ በንት ላይ የገነነው እና ይሄ የእናንተ አሉ እናንተ ፕሮፌሽናል የተካናችሁበት ዲስፕሊን ቀላል ነገር አይደለም። ዝም ብሎ እም ብለ አባይም በታንኳን የሆኑ ዝም ብሎ ዘሎ የገቡበትና እንዲ ሲያምሱት አገቡን ይውላሉ። ኮንስኮንሶ ይሄ ነው የተወሰኑ ወራት የተካሄደው

መልካም እንግዲህ የጊዜውን እየተከታተልን እንነጋገራለን። በጣም እናመሰግናለሁ። ላ ፕሮፌሽነል አንተ ነህ ሞዴላችን። በዚህ ጋዜጠኝነትናቸው አመሰግናለሁ። ዶክተር ዳኛቸው አሰፋ፣ አቶ ክቡርገና እንግዶች ለጊዜያቸው አመሰግናለሁ። ዜርስጠ አቶ አሉላ በጣም በጣም አመሰግናለሁ። እኔም አመሰግናለሁ አሉላን ዶክተር ዳኛቸው አሰፋና አቶ ክቡር ገናን ለዛሬው ሰፊ ትንታኔ ነው የሰጡት። ሙሉውን ውይይት ከዌብሳይታችንና ከፌስቡክ ገጻችን አዳምጡ። አሁን የማጠቃለያ ዜና አዲሱ ያሰማናሉ። በትናንቱ የባህር ዳር መፈንቅለ መንግስቱ ሙከራ ርዕሰ መስተዳድሩ ዶክተር አምባቸው መኮንንና ርዕሰ መስተዳድሩ የአደረጃጀት ዘርፍ አማካሪ አቶ እዘዝዋሴም መገደላቸው ተረጋግጧል። የክልሉ ጠቅላይ ዐቃቤ ሕግ አቶ ምግባሩ ከበደ በጥይት ቆስለው ሕክምና ላይ ይገኛሉ። በአማራ ክልል በተደረገው የመፈንቅለ መንግስት ሙከራ እስካሁን አራት ከፍተኛ ባለስልጣናት ተገድለዋል። ባህር ዳር ውስጥ ከተገደሉት ከዶክተር አምባቸውና ከአቶ እዘዝዋሴ በተጨማሪ በጠባቂያቸው የተገደሉት የአገሪቱ ጦር ኃይሎች ጠቅላይ ኤታ ማጆር ሹም ጀኔራል ሰዓረ መኮንን እንዲሁም በጡረታ ላይ የነበሩት ሜጀር ጀኔራል ገዛኤ አበራ ይገኙባቸዋል። ከመፈንቅለ መንግስት ሙከራና ግድያ ጀርባ አሉበት ተብለው የተጠረጠሩት ብሪጌዴር ጄኔራል አሳምነው ጽጌ ያሉበት አይታወቅም። ጠባቂያቸው ግን በቁጥጥር ስር ውለዋል። ዝግጅታችን ተጠናቀቀ። ክቡራትና ክቡራን በሁሉም ስፍራ ባሉ ባልደረቦቻችን፣ በፕሮዲውሰሮቹ፣ በቴክኒክ መሐንዲሶቹ ስም የምሰናበታችሁ ያስተናገድኳችሁ ሰሎሞን አባተ ነኝ። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ ከልብ እናመሰግናለን። በእኛ በኩል Salam berdahna nado.